there'll be no people ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን የእሁድ ምሽት የጥር ሰባት 2015 ዓ ም የጋቢና ቬ መሰናዶ ጀምሯል። የደንገረመው መሰናደውን የመራው ብርሃን ኃይሉ ደግሞ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን ነው ወደ እናንተ ይዘን የመጣ ነው። አስቀድመን ወደ ቴክኖሎጂ መንደር ነው ጎራ የምንለው። የሰው ሰራሽ ልህቀትና ሮቦቲክስ እውቀቶችን ለማህበረሰቡ በማዳረስ ረገድ የቀደመ ስም ያለው አይኮግላብ ከሰሞኑ ደግሞ ሕጻናትና ታዳጊዎችን ከዘርፉ ጋር የሚያስተዋውቅ ተንቀሳቃሽ ማስተማሪያ ይፋ አድርጓል። አስፈላጊ የማስተማሪያ ቁሳቁሶች የተሞሉለት የመኪና ውስጥ ማስተማሪያ ዲጂ ትራክ የሚል መጠሪያም አለው። ስለ አገልግሎቱ የበለጠ ለማወቅ ከአይኮግ አጋር መስራችና ዋና አማካሪ ጌትነት አሰፋ ጋር ታም ስዩም አጭር ቆይታ አድርጓል። አስቀድሞ ጌትነት የመርሃ ግብሩን አላማ ከሚያስረዳበት ቆይታቸው ይጀምራል። ኮግላብ የአርትፊሻል ኢንቴሊጀንስ ካምፓኒ ሆነው ስራ የጀመረው ሁለት ሺህ አስራ ሶስት ላይ ነው። በወቅቱ አይታወቅም አርትፊሻል ኢንቴሊጀንስ ማለት ይቻል ነበር ከምንሰራቸው የሶፍትዌር ዲቨሎፕመንት ፕሮዳክቶችን፣ ሰርቪሶችን እና ስራዎች ባሻገር የትምህርት ተቋማቶች ላይ ነበረ ከፍተኛ ስራዎች ስንሰራ የነበረው ኦልሞስት ወደ አምስት ዓመት ስድስት ዓመት እንደዚህ አይነት ስራዎች በየዩኒቨርሲቲዎች ላይ ጥሩ ስራዎች ሰርተናል ብዬ አስባለሁ። በካሪኩለም ደረጃ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ እንዲሰጥ በዛ ወቅት በነበሩ ሳይንስ ቴክኖሎጂ ሚኒስትሮች፣ ኤዱኬሽን ሚኒስቴሮች ጋር አብረ በመሆን በመስራት በሁሉ ዩኒቨርሲቲዎች በትንሹ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ ኮርስ እንዲሰጥ በትምህርት ሚኒስቴር ደረጃ ስራዎች ሰርተናል። እነዚህን ስራዎች ስንሰራ ነበር ኦብዘርቭ ካደረግነው ውስጥ አንደኛው ያው የተማሪዎች ላብራቶሪ እጥረት እና አድቫንስ ሊሆኑ ቴክኖሎጂዎች አክሰስ በጣም እጥረት አለ። በወጣቱ በኩል ወይ መጀመሪያ እይታ ማየት በጣም ችግር አለ፣ ከአዲስ አበባ ውጭ ያሉ ከተማዎች ላይ ማለት ነው። እና በየከተማው ላብራቶሪዎች መገንባት፣ በየዩኒቨርስቲ ደግሞ በዛ ደረጃ የተዘጋጁ ሰዎችን ማፍራት ኢኮኖሚካሊ ትንሽ ያዝ ያደረጋል። ያሰብነው ምንድን ነው አትሊስት ዲጂትራክ በሚባል ፕሮጀክት ላይ በኮንቴነር ወር ባስ ውስጥ ወጣቶች ኤርሊስ የሆኑ ልጆችን እንዲያዩ ከዛ በኋላ ራሳቸው ደግሞ ፎከስ አድርገው ኤክስፕሎር እንዲያደርጉ ለማድረግ ነው። ዲጂ ትራክ የሚባለው እንግዲህ በመኪና ውስጥ የተዘጋጀ ተንቀሳቃሽ ቤተ ሙከራ እንደሆነ ነው የተገነዘብነው። በውስጡ ምን ምን ነገሮችን ይዘዋል? መሰረታዊ ትምህርት ዝግጅቶችንስ ምን ያህል ያካተተ ነው? የተለያዩ አይኦቲ ዲቫይሶች አሉት፣ ላቦራቶሪ ውስጥ ሮቦቶች አሉት ኤሌክትሮኒክስ ዲቫይሶች አሉት። ቤዚክ አርቲፊሻል ኢንቴሊጀንስ የሚማሩበት ሶፍትዌር ኪቶች አሉት። የተሟላ ላቦራቶሪ ነው። በነሱ እድሜ እና በነሱ ካታጎሪ እንዲህ የሚቻላል ወይ? አሀ፣ እኔ ፕሮግራም ማድረግ እችላለሁ ወይ? እኔም ኢንተርኔትን፣ ኮምፒውተር፣ ላፕቶፕን ተጠቅሜ ፕሮጀክት መስራት እችላለሁ፣ ኢንካም ጀነሬት ማድረግ እችላለሁ፣ ቢዝነስ መስራት እችላለሁ የሚል አሀ ሙቭመንትን ለመፍጠር የሚያስችል ኢንሳይት ነው እየፈጠረን የምንሄደው። ኢማጅን አንድ ሩላር ሳይድ ያለ ምንም አይነት ኢንተርኔት ላፕቶፕ አይቶ የማያውቅ ሰው እነዚህን ኮምፒውተሮች ኤሌክትሮኒክሶችን ለመቶ ሰዓት ነክቶ ምን አይነት ነገራቶችን ኢማጅን ሊያደርግ ይችላል? ከዛ ሰዓት ጀምሮ ያው አይተኛም ያ ልጅ በተቻለ መጠ ወደዚህ ኢኮኖሚ ወደዚህ ነገር ለመቀላቀል የሚፈልጉ ሰዎች ሊፈጠሩ ይችላሉ። አንዳንዶቹ ደግሞ ምንም ላይመስላቸው ይችላል። ሁሉንም ሰው በአንድ ካታጎሪ ውስጥ መከፋፈል ይከብዳል እና ኮምፒተር አይቶ ማያቅ፣ ላፕቶፕ አይቶ ማያቅ፣ ኢንተርኔት ነክቶ ማያቅ፣ ሶፍትዌር ፕሮግራም አድርጎ ማያቅ፣ አይኦቲ ዲቫይሶችን አይቶ ማያቅ ለእነዚህ ሰዎችን አሀ ሙቭመንት መፍጠር እና እነሱ ደግሞ ራዲካሊ ሙቭ እንዲያደርጉ እንደ አንድ ምሳሌም እንደ ዲጂትራክ ያው ይህን ሊድ የምታደርገው በተለይ እንዳስ እንደ ሚዲያዎች ላይ ምኖች እንደምትጠቅሰው ከሆነ ከአስራ አመቷ በታች ባለ ጊዜ ነው። ኮምፒውተር የመጀመሪያ ኮምፒውተርን በመነካካት ከዛ ሰዓትና ደቂቃ ጀምሮ ነው እንግዲህ ፕሮግራም ማድረግ እችላለሁ፣ መለወጥ እችላለሁ ወደሚሉ ኢንስታንሶች እንደዛ እንድታስብ ያደረጋት ማለት ነው። ስለዚህ ህጻናትና ታዳጊዎች በለጋድሚያቸው ከዘርፉ ጋር እንዲተዋወቁ ወይም እንዲመሰጡ የማድረግ የመጀመሪያ ሂደት ነው ማለት ነው ማለት ይቻላል። ዝርዝር መግለጫቸው ላይ እየተመለከትኩ ነበረ። በዘርፉ ውስጥ ያሉ የእውቀት ክፍተቶችን በመሙላት ረገድ የራሱ አስተዋጽኦ እንደሚያደርግ ጠቃቅሳችኋል። በምን መንገድ ነው ይሄንን ክፍተት ሊሞላ የሚችለው? በምን መንገድ ነው ሚናው የሚገለጸው? እንደኔ እንደኔ ዘርፉ ላይ የሚመጡት ታዳቂዎች ራሳቸውን አዘጋጅተው ወደ ዩኒቨርሲቲም ወደ ተለያዩ ተቋማቶች በሚገቡ ጊዜ ራሳቸውን ፕሪፔር እንዲያደርጉ ያደርጋቸዋል ብዬ አስባለሁ እና የአርቲፊሻል ኢንቴሊጀንስ ሶፍትዌር ዲቨሎፕመንት የአይቲ ኢንዱስትሪ ፎር ሆርዚኒስራል ኢንቨርሽን እነዚህ የምንላቸው ነገራቶች በሙሉ በአገር ደረጃ ካሰብ ነው እንደ ኢትዮጵያም ከፍተኛ ፍላጎቱ የሃርድዌር ኢንዱስትሪ መገንባት ምናም ሳይሆን የሰዎችን አይምሮ መገንባት ነው የሚያስፈልገው። እዚያ ኢንዱስትሪ ደግሞ ሬዲ የምናደርገው አመለካከታች ተስባቸው በዚህ ኢኮኖሚ ዓለምን እይታ ማየት አለባቸው። ከዶሜስቲክ እይታ ወጥተው ግሎባል እይታዎች ሲኖራቸው አውቶ ከነዚህ ሚሊዮኖች ውስጥ መቶ መቶ ሺዎች የሚቆጠሩቸው እዚህ ኢኮኖሚ ላይ መቀላቀል ከቻሉ አይ ቲንክ ለሀገር በቢሊዮንስ ኦፍ ዶላር ጀነሬት ማድረግ የሚችሉበት ፖሲቢሊቲዎች አሉ እና ኢንዱስትሪዎቹ ደግሞ እንደምናያቸው ነው። በጣም በጥቂት ሰዎች በላፕቶፕ ሁሉ ሰዎች ፕሮግራምሮች እየጀመሩ ሃንድረድስ ኦፍ ሚሊዮን ዶላር፣ ቢሊዮን ዶላር ኢኮኖሚ ጀነሬት ማድረግ የሚችሉ ሰዎች የሜንስትሪም ዜና ነው በቀላሉ በአሁኑ ሰዓት የሚሰሙ ዜናዎች ናቸው። ኢቨን ከአፍሪካም ተነስተው ግሎባል ማርኬት ለኢምፓክት መፍጠር የቻሉ ሰዎች እየተፈጠሩ ነው። እንደነዚህ አይነት ሰዎችን ለመፍጠር በጣም ይረዳል ብዬ አስባለሁ። መሰረትም ኤጁኬሽን አንደኛው መሰረት ነው። ሁለተኛው ደግሞ ኢንፍራስትራክቸር ነው። ስለዚህ ኤጁኬሽን ኢንፍራስትራክቸር ነው። ኢንፍራስትራክቸር ደግሞ በአሁኑ ሰዓት ኢኮኖሚ ላይ ፈቅድልን ይችላል እያንዳንዱ አካባቢ ላይ የሚያስፈልጉ መሰረታዊ የኮምፒተርና ኤሌክትሮኒክስ የኤሌክትሮኒክ ላብራቶሪ መገንባት አይቻልም ብሎ አንድ ፐርሰንት ማስቀመጥ አልችልም። ምክንያቱም ያው የመንግስት የራሱ የተወሰኑ ፕራዮሪቲዎች ሊኖሩ ይችላሉ። አላ እነዚህ በጣም ታለንትድ የሆኑ በጣም ሀይ ኢንፍራስትራክቸር እንዲሆኑ ላብራቶሪዎችን በየቦታው ቢገነቡ ልጆች መጫወቻና መያ ቦታ አሟልተ ያላቸው ዘቤስት ፕሌየር አለም ላይ ኮምፒት የሚያደርግ እንደምታፈራ ሁሉ ኮምፒውተርም ሶፍትዌርም ተመሳሳይ ነው። የሚለማመዱበት ኢንቫይሮንመንት በመፍጠር ያ ኢንቫይሮንመንትን ከፈጠርክ በኋላ ዘቤስት ፕሮግራመር ወይ ደግሞ ዘቤስት ኢንተርፕርነር ክ ቴክ ፋውንደር መፍጠር ይቻላል። ኢንቫይሮንመንቱ ከሌለ ግን ያ ሰው የመፈጠር ቻንሱ ፕሮባቢሊቲው እየቀነሰ ነው። ዲጂታል ኢንፍራስትራክቸርን ብሬክ አድርጎ ዲሴንትራላይዝድ የሆነ ሲስተም ይፈጥራል ብዬ አስባለሁ። እና በዚህ በዚህ አይ ቲንክ ሀገሪቷንም ይረዳል፣ ኢኮኖሚውንም ይረዳል፣ ወጣቶችንም ይረዳል ብዬ አስቀምጣለሁ። የትየት ከተሞች ይህንን ቤተ ሙከራ ለመውሰድ ሞከራችሁ? ለወደፊቱስ ምን አይነት ከተሞችን ለማካተት ወይም ምን አይነት ስፍራዎች ላይ ያሉ ህጻናትና ታዳጊዎች ከዘርፉ ጋር እንዲተዋወቁ ለማድረግ አቅዳችኋል? አሁን ኒርባ አዲስ አበባ የሆኑ ኤሪያዎች ላይ ነው ለሙከራ እያደረግን ያለ ነው። ነገር ግን ያው ፕራሪቲ የሚሰጠው በፖፑሌሽን ዴንሲቲ ያለባቸው አካባቢዎች ላይ ሎኬሽኖች ላይ እየሄድን መሄድ እንችላለን። የትኛው ቦታ ላይ የሚል ገደብ የለን ያለን፣ ሁሉም የኢትዮጵያ ሎኬሽኖች ላይ መሄድ እንችላለን። ያው ፕሮግራማችንም እንደዛ ነው የሚሆኑ ሰዎች እና ወጣቶች ብዙ ያሉበት ኤሪያዎች ላይ ሞር እየተጓዘ ዲጂታል አኮ ካቨር ያደርጋል። ፕሮግራሞች አሉ። በአመት ውስጥ ሁሉም ቦታዎች ላይ እንደርሳለን ብለን እናስባለን። ቢያንስ ከአስራ ስምንት እስከ ሃያ አንድ ሎኬሽኖች ላይ ሙቫ አድርገን ትምህርቱን ኤጁኬሽን እንሰራለን። ግን የሚያልቅ ፕሮግራም አደለም። በየአመቱ ይሄ ይቀጥላል። አክሰስ ቱ ካፒታል ኢንቨስተር ፈንድ የሚያደርጉ ተቋማቶች ከተገኙ ደግሞ ማብዛት ይቻላል። ብዙ ካፒታል ደግሞ ካለ ያ ላቦራቶሪዎቹ እያቋቋሙ የስዋይሉን ትሬን እያደረጉ ፊዚካል ሎኬሽን ማድረግ ይቻላሉ። ይሄ ሞባይል ሎኬሽን አማራጭ ስለሌለ ነው። ተደራሽነቱን ለማስፋት ነው። እጅግ በጣም አመሰግናለሁ። ጌትነት አሰፋ የአይኮግ ላብ አጋር መስራች እንዲሁም ደግሞ አሁን ዋና አማካሪ ኃላፊነቶችን ትሰራለህ ዲጂትራክ ስለተሰኘው አዲሱ ህጻናትና ወጣቶች ላይ ተኮረ መርሃ ግብር ለአድማጮች ስለነገርክልን ስላጋራህልን በእጅጉ አመሰግናለሁ። አመሰግናለሁ። በቃ ከጋቢና ጋር ነው ያላችሁት። ከእኛ ጋር ስለሆናችሁ አብዝተን እናመሰግናለን። እዚህ ጋር የሙዚቃ አፍታን ውሰድ።

make I be oh yeah so you Antchin <laughs> i mm not -hmm. ተመልሰን መጥተናል። ጤናማ የእናትነት ወር በመላው ዓለም ከጥር ወር መግቢያ አንስቶ እየታሰበ ይገኛል። በኢትዮጵያም መከላከል በምንችላቸው ምክንያቶች የሚከሰቱ የእናቶችን ሞት በጋራ እንግታ በሚል ቃል እየታሰበ ይገኛል። ሳምንት ውስጥ በቀጥታ የስልክ መስመር ላይ ከባለሙያ ጋር ውይይት አድርጌ ነበረ። ወደ ውይይቱ ነው የምንሻገረው እንግዳችን የማሐፀና የጽንስ ሐኪም ሲሆኑ በቅዱስ ጳውሎስ ሆስፒታል ውስጥ ሬዚደንት ናቸው። ዶክተር አህመድ አደም ይሰኛሉ። ጤና ስጥልኝ ዶክተር አህመድ እንደምናመሹ። በጣም ነው የማመሰግነው ጥሪያችንን አክብረው ስለተገኙ። እንግዲህ ከውይይት ሰዓታችን እንዳንሻማ በቀጥታ ወደ ውይይቱ ነው የማልፈው። ለመሆኑ ጤናማ እናትነት ወይም ደግሞ ጤናማ ሴት ስንል ምን ማለታችን ነው? እስቲ ከእሱን ጀምር አሁን

እናቶች የምንላቸው መጀመሪያ እነዚህ ባላ የህብረተሰብ መጽሀፍ አስራ አምስት አርባ ዘጠኝ የሚገኙ እናቶች ናቸው። ይህ ይህ ነ ደግሞ አስራ አምስት አርባ ዘጠኝ የሚሆነው የጀኔራል ከጀኔራል ክፍሎች ወይም ከአጠቃላይ ህብረተሰቡ ሁለት ሶስተኛው የሚመስል ሲሆን እነዚህ ጤናማ እናት አለ ማለት ሲታጠል ጤናማ ልጅ አለ ማለት ነው። ስለዚህ ጤናማ እናት ያካተተ ምንት ነው ማተርናል ኤንድ ቻይልድ ሄልዝ በምንለው ይጠቃለላል ማለት ነው። ጤናማ ሆን ሲኖርያ ጊዜም ጤናማ እናት ሲኖርሽ በሁሉም ሰው ምንድነው ጤና የሚለው ይጀመር በብሌቹ ወይ ደግሞ ይሄ ዓለም አቀፍ ጤና የሚገርጠው ምንድን ነው? በሁሉም ሳይካትሪካሊ፣ ክሊኒካሊ፣ ሜንታሊ ጤናማ ሆኖ መገኘት አለበት አንድ ሰው ነው የሚባለው። ያ ማለት በአካል በቁመና በአስተሳሰብና በጭንቅላት ማለት ነው። ይህ ጤናማ እናት እና ልጅ ማለት ጤናማ እናት ስትኖር ጤናማ ልጅ ይኖራል ማለት ነው። ስለዚህ አብዛኛው ይሄ ሁለት ሶስተኛ የሚሆነው የዓለም ጠቅላላ ፖፕሌሽን ወይም ህዝብ ምንድነው ሁለት ሶስተኛ የሚወክለው ህጻናትና እናቶች ናቸው። ይህ ማለት ደግሞ ከአስራ አምስት እስከ አርባ ዘጠኝ እድሜ የሚገኙት አብዛኛዎቹ ዓለም ሀያ አንድ ፐርሰንቱን ይወክላሉ ማለት ነው። በተጨማሪም ነፍሰጡር እናቶች በጠቅላላ ከአለም አራት ነጥብ አምስት ፐርሰንቱን ይወክላሉ ማለት ነው። ሌሎኞች ደግሞ ከአስራ አምስት ዓመት በታች ያሉት አርባ ሰባት ፐርሰንቱን ይወክላሉ ማለት ነው። ከአምስት ዓመት ያሉት በታች ያሉት ደግሞ አስራ ስምንት ፐርሰንቱን ይወክላሉ ማለት ነው። ህጻናት ወቴ ደግሞ ኢፋንት የምንላቸው እነሱ ምንድን ነው የአለምን አራት ፐርሰንት ይወክላሉ ማለት ነው። ስለዚህ ይሄ ይህ ማለት ትልቅ አሀዝ ከአስራ አምስት ከአርባ ዘጠኝ ያለው ሀያ አንድ ፐርሰንት ከሆነ ይሁን ከአስራ አምስት ዓመት በታች ያለው ደግሞ አርባ ሰባቱን ከወከለ አጠቃላይ ሲደመር ወር ሀምሳ ስምንት ፐርሰንት የሚሆነው ጠቅላላ ህዝብ ምንድን ነው የሚወክለው ማተርናል ኤንቻይል ሄል በሚለው ውስጥ ይጠቃለላል። እና ይህ ማለት ደግሞ ሶስተኛው የአለም ክፍል ጤናማ ክፍል ነው ማለት ነው። ወይም ልክ ጤናኛ እናትና ጤናኛ ልጅ ባለ ማለት ሀምሳ ስምንት ፐርሰንት የሚሆኑ ጄነራል ፖፕሌሽን የአለም አቀፍ ህዝብ ጤነኛ ነው ማለት ነው ማለት ነው። እርስዎ በሚሰሩበት ሆስፒታል ውስጥ ብቻ ሳይሆን ደግሞ እንዲሁም በመላው ሀገሪቱ ያሉ መሰረታዊ የሚባሉ ከእናቶች ጤና ጋር ያሉ ተግዳሮቶች ምንድን ናቸው? አሁን ምንድን ነው የእናቶች ጤና ማለት ወይም ከዚህ በኢትዮጵያ ህጃችን ከእኛ በየቀኑ ከምናያቸው እናቶች ጤናማ እናት እንዲኖር ነው፣ ቅድመ ክትትል የእናቶች ቅድመ ክትትል እና ድህረ ክትትል ያስፈልግበቸዋል ማለት ነው። ከኛ ከሞያው አንጻር ቅድመ ክትትል የምንለው ወይም አንቲናታል ኬርን የምንለው ነው እሱ ምንድነው? እናቶች ገና ከማርገዛቸው ቀድሞ እና ካረገዙም በኋላ ውስጥ ያለው ክትትል እና ካረገዙም በኋላ ያለው ክትትል ማለት ነው። ስለዚህ እናቶች ገና ማርገዝ ሊፈልጉ ወይ ደግሞ ለወደፊት እጨት ሲኖራቸው ቀድም ነው ትክክልና ሙሉ የጤንነት ምርመራና ቼካፕ ያስፈልጋቸዋል ማለት ነው እ እሺ እንግዲህ በብዛት የሚነሱ ነገሮች አሉ። የመጀመሪያው ነገር ከግንዛቤ ጋር የሚያያዝ ነው። እናቶች ከስድስት ወር በኋላ ባለው ጊዜ ነው ወደ ሆስፒታል የሚመጡት ና ከዛ አኳያ ያለው ግንዛቤ ምን ይመስላል? እስቲ መጀመሪያ ቀድሞ በመምጣታቸው የሚያደርጓቸው የሚያገኟቸው ነገሮችስ ምንድን ናቸው? ምንድነው? እናተስ ቃል ነው የክትትል በሚያደርግበት ጊዜ የኛን ሀገር ወይም ደግሞ ጠቅላላ ዴቨሎፒንግ ካንትሪ ደግሞ ታዳጊ ሀገሮች የሚቸዋቸውን የሚታዩ ና በአሜሪካ ጥናቶች የሚያመለክቱት ምንድን ነው? ሀምሳ ፐርሰንት በላይ የሚሆኑት እርግዝናዎች አምፕላንድ ናቸው ይባላል። ያትሚስ ሳይፈለጉ የተደረጉ እርግዝናዎች ናቸው ማለት ነው። ራበርዛን ደቨሎፒንግ ካንትሪ ወይም ደቨሎፒንግ ካንትሪ ከምንላቸው ደቨሎፕድ ካንትሪዎች ራሱ አምሳ ፐርሰንቱ ዋን ትርክ የሆነ የእኛን መገመት ደግሞ አዳግጥን ማለት ነው። ስለዚህ እናቶች ቀድመው እርግዝና ፕላናቸውን መውጣት አለባቸው። ከዚህ ምንድነው ከፋሚሊ ፕላኒንግ ጀምረን ባለፈው እንደነገርኩሽ በጳውሎስ ሴፕቴምበር ትወኒ ፎርዝ እና ሴፕቴምበር ትወኒ ሲክስ ይህን ቀን አክብረን ውለናል። ሆስፒታል ውስጥ ምንድነው ቤተሰብ ምጣኔ በዓለም ላይ የተከበረበት ቀን ነው እና ይህን አንዋንትድ ፕሬግናንሲ ወይ ደግሞ የማይፈለግ እርግዝና ለመከላከል ከዛ ይጀምራል። መጀመሪያ ከቤተሰብ ምጣኔ ይጀምራል። ከቤተሰብ ምጣኔ አገልግሎት መጠቀም አለባቸው እናቶች ማለት ነው። ከዛም ቀጥለው እርግዝናውን በሚፈልጉት ወቅት ደግሞ ቀድመው ሙሉ የጤንነት ምርመራ ማድረግ ከዛም ከጨረሱ በኋላ ልክ በሚያረግዙበት ጊዜ በመጀመሪያዎቹ ሶስት ወራቶች ራሳቸውን ወደ ጤና ጣቢያ እርግዝ እርግዝ መሆናቸው ወይ ደግሞ አንድም ወይም የሁለት ወርም የወር አበባ መቅረቱን ካወቁ አስቀድሞ መሄድ አለባቸው ማለት ነው። በዚያን ጊዜ የሚደረጉ መሰረታዊ ምርመራዎች ይኖራሉ። መሰረታዊ ምርመራዎቹ ከብዙ ነገር ይከፋፈላሉ። አንደኛ ቀድሞ ቀድሞ ይሄን እርግዝና ያን የምሳካደ ወይ ደግሞ ያልታ እና ለመከላከል ያግዛል ይሄ ሚስኬሬጅ የምንለው ወይ ደግሞ ውርጃ የምንለውም ማለት ነው። እነዚህ ጋር ተያይዘ የስኳር ምርመራዎች፣ የኤች አይ ቪ ምርመራዎች፣ የደም ግሩፕ አይነት፣ የሽንት ምርመራዎች እና ረዘም ያሉ ከቤዚክም አለፍ ያሉ ምርመራዎች እና እንዲሁም አልትራሳውንድ ምርመራዎች በመጀመሪያው ሶስት ወራቶች ሲያደርጉ ከሁሉም ይሄ አሁን በእኛ በሜ ሀያ ሁለት ምንድን ነው የእርግዝና በእርግዝና የተነሳ ደም ግፊት ተከብሮ ውሏል። ሜ ሀያ ሁለት ላይ ጳውሎስ ባለፈው ግንቦት ማለት ነው ከእናቶች ባለፈው ባለፈው ሜ ሀያ ሁለት ተከብሮ ውሏል። ምንድን ነው እሱ ጥሩ ኢኒሽቲቭ ሲሆን ጥሩ ኢኒሽቲቭ ነው፣ ምክንያቱም ወደ አስራ ወደ ሀያ ሶስት ፐርሰንት የሚሆነው የእናቶች ሞት የሚከሰተው እነዚህ ሃይፐርቴንሽን ሃይፐርቴንሽን ሞትን ፕሬግነንሲ የምንለው የተነሳ የሚከሰት ከእናቶችን ወደ ሞት የሚደረግ እና ለውርጃም የሚዳርግ እንዲሁም ቀድሞ እናቶች እንዲወልዱ ጊዜ ሳይደርስ የሚያደርግ በሽታ ነው እና በጳውሎስ ሜ ሀያ ሁለት ላይ ተከብሮ ውሏል። የተወሰኑ የተወሰኑ የሚዲያ አካላቶችን ለመገኘት ሞክረዋል። በዚህ የተነሳ ጥሩ ግንዛቤ ለህብረተሰቡ ይፈጠራል ብዬ አምናለን። እዚህ እናቶች ሞት ተያይዞ አሁን አለን መረጃ ወደ ስድስት መቶ አርባ ሰባት ፐር መቶ ሺ ወይ ደግሞ የመቶ ሺህ የእናቶች ከአስራ አምስት አርባ ዘጠኝ ባለ እድሜ ጥቀን አንስቶ ወደ ስድስት መቶ አርባ ሰባቶቹ ይሞታሉ ማለት ነው። በዚህ የተነሳ ገና ማተርናል ሞርታሊቲ የሚለው ወደ እናቶች ሞት እስከዚህ ድረስ ይደርሳል። ወደ ኬንያ ሲሄድ የጎረቤት ሀገር ከእኛ ዝቅ ብሎ ይገኛል። ወደ አራት መቶ አስራ አራት ነው ከርመቶ ሽል ላይፍ በዘ ከአስራ አምስት አርባ ዘጠኝ ያለ እድሜ የሚመጡት ያን ያህል ቁጥር ይደርሳል። ስለዚህ እኛ ኦልሞስት ከአፍሪካን ሀገሮች ቀዳምን ቁጥር ይዘን እንገኛለን ማለት ነው። ስለዚህ እናቶች በዚህ ምክንያት መጀመሪያ በሚያረግዝበት ጊዜ ወደ ጤና ጣቢያ ሂደው የደም ግፊታቸውን መለካት፣ መመካት፣ ሌሎችን መሰረታዊ ምርመራዎችን ማድረግ ከነዚህ ዓይነትና ከመሳሰሉት የእርግዝና ተከትለው የሚመጡ ኮምፕሊኬሽኖች ወይም ጉዳቶች ቶሎ ከተገኙ ቶሎ ለመለየት አሉ ደግሞ ቶሎ ለማሰብ ይረዳል ማለት ነው። እስቲ ግን ዶክተር ስለ ወሊድ ደግሞ እናንሳ። በወሊድ ወቅትስ ሊደረጉ የሚገቡ ነገሮች ምንድን ናቸው? እንደው በሆስፒታልም በቤትም አካባቢ ሲወለድ መደረግ ያለባቸውን እናንሳ፣ ከዛ አጠር አርገው ደግሞ ስለ ድህረ ወሊድ ይነግሩኝና እንጨርሳለን። ግን የወሊድ ወቅቱን ስ እናንሳ። መጀመሪያ በወሊድ ወቅት ምንድን ነው ቀን ነው እናቶች የወሊድ መቃረብ የወሊድ ጊዜያቸው በሚቃረበበት ጊዜ በሆስፒታል ባለሙያዎች ወይ ደግሞ በጤና ባለሙያዎች የሚነገሩ አደገኛ ምልክቶች የሚባሉ አሉ። ከእነዚህ ውስጥ ምንድን ነው ቀድሞ የሽርት ውሃ መፍሰስ፣ ከምጥ በፊት የደም መፍሰስ፣ እንዲሁም የራስ ምታት፣ ብዥ ማለት፣ በደረት የማጣጠል እንዲሁም ሌሎች ቦታ ላይ ይሄ የምንድን መንቀጥቀጥ ነው የሚባለው እና ሌሎችም ማይነት አደገኛ ሳይኖች በሐኪሞች ወይም በጤና ባለሙያዎች ይነገራሉ። ቀድመውም የምጥ ምልክቶችን እንዲለዩ ይደረጋል። ስለዚህ እናቶች እንደዚህ አይነት ነገሮች በሚያነሱ ጊዜ ይህ አደገኛ አደገኛ ነገር መሆኑን ለይተው በአቅራቢያ ወደ የሚገኝ ሆስፒታል ወይም ደግሞ ጤና ቀርበ ማንኛውም አይነት ጤና ሆስፒታል ሊሆን ይችላል ራሳቸውን ወደዛ መውሰድ አለባቸው ማለት ነው። ዶክተር አህመድ አደም እንግዲህ በቅዱስ ጳውሎስ ሆስፒታል ውስጥ የጽንስና የማህፀን ህክምና ሬዚደንት ናቸው። ከኛ ጋር ስለነበሩት ቆይታ እጅግ አብዝቼ አመሰግናለሁ። Ale, bizono ite, bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale bale

He's a chill set to hide Sao Salante, and Tali, Tali, Tali, Tali. Yeah.

i alumi mi የጋቢና ቪ የእሁድ ምሽት ጥር ሰባት 2015 ዓም መሰናዶ እዚህ ላይ ተጠናቋል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። የሚኖሯችሁን አስተያየትና ጥያቄዎች በፌስቡክ ገጻችን ቪያ አማሪክ ላይ ለጋቢና ቪ ያላችሁ አድርሱን። የደንገረመው መሰናዳውን በመምራት ብርሃን ኃይሉ በቅንብሩ አብረናችሁ ነበርን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችንን እንጠብቃችኋለን። ሰላም ጤና ስጥልን ደናደሩ